SBS Radio. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። አውስትሬልያ ከስር ለሚያመልጡ የእስላማዊ ስቴት ተዋጊዎች ብቸኛዋ ተጠያቂ ቱርክ እንደምትሆን አስጠነቀቀች ሌበር በአውስትሬሊያ መንግሥታት ስብሰባ ላይ የአካባቢ ጥበቃ ጉዳዮች በአጀንዳነት አለመቅረብን አስመልክቶ የከረረ ትችት ሰነዘረ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የውጭ ጉዳይ ሚኒስትር መሪስ ፓይን ከሶሪያ እስር ቤት ለሚያመልጡ የእስላማዊ ስቴት ተዋጊዎች ብቸኛዋ ተጠያቂ ቱርክ እንደምትሆን አስጠነቀቁ። የኩርድ ባለሥልጣናት የተወሰኑ ተዋጊዎችን ጨምሮ 800 ያህል የእስላማዊ ስቴት ቤተሰብ አባላት በሰሜናዊ ሶሪያ ከሚገኘው ኤይን ኤሳ ካምፕ ማምለጣቸውን ገልጠዋል። የእስላማዊ ስቴት ተዋጊዎቹ ከታገቱበት ማምለጥ የቻሉት ዩናይትድ ስቴትስ ጦሯን ከሶሪያ ለማውጣት በመወሰኗና ቱርክ የኩርድ ታጣቂዎችን ከአካባቢው በኃይል ለማስወገድ ጦርነት በመክፈተዋ ሳቢያ ነው። ይሁንና ሌበር በበኩሉ ወታደራዊ ጥቃቱ የተሰነዘረው በቱርክ ቢሆንም ለጥቃቱ አስባብ የሆነው ግና የዩናይትድ ስቴትስ ጦሯን የማውጣት ውሳኔ ነው ብሏል። ሴናተር ፓይን የሌበርን አታይ ሲጻረሩ እኒህን ወታደራዊ እርምጃዎች አስመልክቶ ኃላፊነቶቹ የት እንደሚያርፉ ግልጽ መሆን ጠቃሚ ነው፣ ለወታደራዊ ኃይል ድርጊቶቿ ሙሉ በሙሉ ኃላፊነቱ የቱርክ ነው ብለዋል። ይህ በእንዲህ እንዳለም በቱርክ የሚደገፉ ተዋጊዎች በሰሜናዊ ምሥራቅ ሶሪያ በሰነዘሩት ጥቃት በኩርድ የሚመራው የሶሪያ ዲሞክራሲያዊ ኃይሎች መሪን ሄቭሪን ካላፍን ገድለዋል። ካላፍ ሕይወቷ ያለፈው በቱርክ በሚታገዙት ኃይላት በመኪናቸው ላይ በደረሰው ጥቃት ለማምረጥ ሲወርዱ እንደሆነ ተገልጧል። ጠቅላይ ሚኒስትር ስኮት ሞሪሰን ከክፍለ አገራትና ክፍለ ግዛት መሪዎች ጋር በሚያደርጉት የአውስትሬሊያ መንግሥታት ስብሰባ የተፈጥሮ አካባቢ ጥበቃን የሚመለከቱ ጉዳዮች በአጀንዳነት አለማካተታቸውን አስመልክቶ በሌበር ብርቱ ትችት ተሰንዝሮባቸዋል። በዲሴምበር በሚካሄደው በዚሁ ስብሰባ ላይ የድርቅና የጤና ድጎማዎች በአጀንዳነት ተይዘው ውይይት እንደሚደረግባቸው ይጠበቃል። ሌበር የተፈጥሮ አካባቢ ጥበቃ ከአጀንዳነት መሰረዝ የአውስትሬሊያን ፖሊሲዎች ዝቅ እንደሚያደርግ አሳስቧል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትሬሊያ ከስር ለሚያመልጡ የእስላማዊ ስቴት ተዋጊዎች ብቸኛዋ ጠያቂ ቱርክ እንደምትሆን አስጠነቀቀች። ሌበር በአውስትሬሊያ መንግስታት ስብሰባ ላይ የአካባቢ ጥበቃ ጉዳዮች በአጀንዳነት አለመቅረብን አስመልክቶ የከረረ ትችት ሰነዘረ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።